ዜና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጠናስጥልን የተከበራችሁ አድማጭ ተመልካቻችን እንደምን አምሽታችኋል? መሰናዶቻችንን እናስታውቃችሁ እቲ ሓደ ዘበገሰኒ ኣነ ንቤተሰበይ ክኸይድ ክመላለስ ከለኹ እቶም ቆልዑ ትምህርቲ ዘይብሎም ምስ ራእኽዎም ቤተሰብ ዝጠይቅ ስሄድ ትምህርት ቤት እንደሌላቸው ተረዳሁ። እዚህ ልጆች ትምህርት ቤት ሄዱ። ደስተኛ እንደሆኑ አውቃለሁ። እነዛ ልጆች የሚፈልጉትም እሱኑ ነው። በእግራቸው ሩቅ እየሄዱ ሲማሩ ብዙ ችግር እንደገጠማቸው ስሰማ እጅግ አዘንኩኝ። በምሽቱ በዚህ ዙሪያ ዘገባ አለን፣ ሌሎች ጥንቅሮችም ይዘናል። የደንገረመው መሰናዶውን በመምራት በድምፅና ምስል ምህንድስናው ደግሞ ኤልያስ አስማረ አብሮኛለ። ከመላው የአሜሪካ ድምፅ የስቱዲዮ እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራቸውን ታምሹ ዘንድ በአክብሮት እንጋብዛለን። ዕድሜያቸው የበዛውን ዩናይትድ ስቴትስ ውስጥ ያሳለፉት ወይዘሮ ሊዲያ ሸፈርድ ንብረታቸውን ሸጠው ትግራይ ውስጥ ለተወለዱበት መንደር ትምህርት ቤትና ክሊኒክ ሰርተዋል። እርሳቸው ባሰሩት ትምህርት ቤት የተማሩ ከተለያዩ ኮሌጆችና ዩኒቨርሲቲዎች ተመርቀው ዛሬ ማህበረሰባቸውንም ሀገራቸውንም ቤተሰቦቻቸውንም በተለያዩ መስኮች እያገለገሉ ይገኛሉ። ብርሃን ኃይሉ በቅርብ ሳምንት እዚህ የአሜሪካ ድምጽ ስቱዲዮ ውስጥ ጋብዛቸው ነበረ። ሳራ ፍሳሐዬ እንደሚከተለው ያለው ዘገባውን ታቀርቧለች። ተምቆለታ ብሮ ህቁመ ብእንስሳ ወይዘሮ ሊዲያ ሸፈርድ ተወልደው ያደጉት በትግራይ ማእከላዊ ዞን ሃሓይለ ወረዳ በምትገኘው ፍረስማይ ቀበሌ ነው። በደርግና በህወሃት መካከል ጦርነት ሲነሳ በለጋ ዕድሜያቸው ለስደት መዳረጋቸውን ይናገራሉ። ከብዙ ዓመታት በኋላ እንደ ኢትዮጵያ አቆጣጠር በ1990ዎቹ መጨረሻ ወደ ትውልድ ቀያቸው ፍረስማ ይሄዱ እቲ ሓደ ዘበገሰኒ ኣነ ንቤተሰበይ ክኸይድ ክመላለስ ከለኹ እቶም ቆልዑ ትምህርቲ ዘይብሎም ምስ ረኣኽዎም ቤተሰቤ ልጠይቅ ስሄድ ትምህርት ቤት እንደሌላቸው ተረዳሁ። እዚህ ልጆች ትምህርት ቤት ሲሄዱ ምን ያህል ደስተኛ እንደሆኑ አውቃለሁ። እነዛ ልጆች የሚፈልጉትም እሱኑ ነው። በእግራቸው ሩቅ እየሄዱ ሲማሩ ብዙ ችግር እንደገጠማቸው ስሰማ እጅግ አዘንኩኝ። አንዲት ልጅ ከትምህርት ቤት ስትመለስ ደክሟት ለማረፍ ከዛፍ ጥላ ስር እንደተቀመጠች እንቅልፍ እንዳሸለባትና እዚያው ጅብ እንደበላት ስሰማ በጣም አዘንኩኝ። እኔ ምቾት ባለበት ሀገር እኖራለሁ። በህይወት እስካለው ሰርቼ መኖር ይችላለሁ። ልጆቼም እንዲሁ ናቸው። ብዙ አካባቢው ሰው እማማ ሊዲያ እያለ ነው የሚጠራቸው። የሚኖሩት በአሜሪካ ሜሪላንድ ግዛት ሲሆን ሁለት ልጆች አሏቸው። ሶስት የልጅ ልጅም አይተዋል። ቤታቸውን፣ መኪናቸውንና ሌላም ንብረታቸውን ሸጠው የቆጠቡትንም ጨምረው በ1998 ዓመተ ምህረት ሊዲያ ከፍተኛ ሁለተኛ ደረጃ ትምህርት ቤትን ገነቡ። ትምህርት ቤቱ በአስራ ስድስት ዓመታት አገልግሎቱ ለተለያዩ ደረጃዎች የበቁ ተማሪዎች አፍርቷል። ነገር ግን በትግራይ ክልል ከሁለት ዓመታት በላይ በዘለቀው ጦርነት ምክንያት ያ ትምህርት ቤት ጉዳት ደርሶበታል። የሀቶሉ እንዴ አይኮድኩን ኔ ተብዚ እኔ ግጭቱ ከተጀመረ ወዲህ አልሄድኩም። ይሁን እንጂ እዚያ ያሉ እህትና ወንድሞቼ አይተውታል። ስለ ሁኔታውም ነግረውኛል። ቁሳቁስ መሳሪያና ንብረቶቹ መዘረፋቸውና መሰባበራቸውን የቀረውም መውደሙን ሰምቻለሁ። ያኔ ወይዘሮ ሊዲያ በስማቸው የተሰየመውን ከፍተኛ ሁለተኛ ደረጃ ትምህርት ቤት ያሰሩት በ25 ሚሊዮን ብር ነበር። አስራ ስድስት ክፍሎችን የያዘ አራት ብሎኮችና ለቤተ ሙከራና ለአስተዳደር ቢሮዎች የሚያገለግሉ ክፍሎች ያሉባቸው ሶስት ብሎኮች ያሉት ትምህርት ቤት ነው። ሙሉ ቁሳቁስና መሳሪያዎች ትጥቆችና መጫወቻ ሜዳም ያሟላ በአራት ሄክታር መሬት ላይ ያረፈ ነው። ይህ ወይዘሮ ሊዲያ ገንብተው ያስረከቧቸው ትምህርት ቤት አሁን ስላለበት ሁኔታ ጊዜያዊ ዳይሬክተሩ አቶ አረጋዊ ገብረ ሊባኖስ ይናገራሉ። ዝኒየና ኩነታት ሁኔታው አሳዛኝ ነው። የአካባቢው ማኅበረሰብ፣ ተማሪዎች፣ መምህራን የስነ ልቦና ጉዳት ደርሶባቸዋል። የቁሳቁሱና የመሳሪያዎችን ሁኔታ ስናይ ደግሞ ትምህርት ቤቱ እንደ ቀድሞ አይደለም። የመማር ማስተማሩ ሂደት እየተካሄደ ያለው ቤተ ሙከራዎች፣ የፈጠራ ማዕከሎችና አጋዥ መሳሪያዎች ሳይሟሉ ነው። በዚያ ላይ ሴቶች ለስነ ልቦና ቀውስ የበለጠ መጋለጣቸውን መምህርት ኪዳን ገብረ ትንሣኤ ይናገራሉ። ተን ደቂ ኣንስትዮ ናይ ስነ ኣእምሮ ችግር በፂሕዎን እዩ እንደገና ሴቶች ብዙ የስናልቦና ችግሮች አጋጥሟቸዋል። አንዳንዶቹ ተደፍረዋል። አንዳንዶቹ ደግሞ የቤተሰባቸው አባል ሲገደል አይተው በጣም ደንግጠዋል። ከጦርነቱ በፊት ሴት ተማሪዎች ግማሽ ያህል ይሆኑ ነበር። አሁን ቁጥራቸው ወደ ሀያ ከመቶ ወርዷል። ዝነበረ መምሃር ምስትምሃር ሕዚ ኣብ ክላስ ትረክበን ደቂ ኣንስትዮ ውሕዳት እየን። በእምነት ነጋና ቢንያም ተክለ ማርያም በፈረስ ማይል ሊዲያ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪዎች ናቸው። ኮቪድና ጦርነት ጦርነቱ ወደ ኋላ ባይጎትቷቸው ኖሮ አሁን የኮሌጅ ተማሪ የሆኑ ነበር። ዴስክታት ናይ የተማርንባቸው ወንበሮችና ሌሎች ቁሳቁስ ተሰብረዋል። ወደ ላብራቶሪ ስንመጣ በንድፈ ሀሳብ እንጂ በተግባር የምናየው ነገር የለም። በአጭሩ የትምህርት ቤቱ መዋቅር የለም፣ ህንፃው ብቻ ነው የቀረው። ይህንን እያዩ መማር ልቦናን ይጎዳል። እዚ ናርእካ ድማ ሞራልካ ወይዘሮ ሊዲያ አሁንም ወደ አንድ ሚሊዮን ብር የሚጠጋ ድጋፍ በማድረግ ቁሳቁስ ለማሟላት ማገዛቸውን ዳይሬክተር አረጋዊ ገብረ ሊባኖስ ተናግረዋል። ልዕሊ ሸሞንተ ሚእትን ሓምሳን ክልተን ሽሕ ብር ዝዋግኡ 13 ሺህ ደብተርና 2600 ብዕሮች እንዲገዛ አድርገዋል። ራሳቸው ይህንን ካደረጉ በኋላ ከ300 በላይ ተማሪዎች ተመልሰዋል። ጠንክረን መስራታችንን ከቀጠልን ከእኛ ጋር እንደሚሆኑም በተወካያቸው በኩል ቃል ገብተውልናል። ጽቡቅ ቃልን የበናና አይደንምት ተወካሌን ገር ማለት የወይዘሮ ሊዲያ ግብረሰናይ ሰናይ ይህ ትምህርት ቤት ብቻ አይደለም። አንዴ ትምህርት ቤቱንና ቤተሰቦቻቸውን ሊጎበኙ ወደ ቀያቸው ሲሄዱ መንገዳቸው ላይ ያጋጠማቸውን ከአስር ዓመት በኋላ ሲናገሩ ዛሬም ስሜታዊ ይሆናሉ። አብ መገዲ ሓንቲ ክትወልድ ዝቀረስ ከፈረስ ሰማይ ወደ አድዋ እየተመለስኩ ሳለው መንገዳችን ላይ ሶስት ሰዎች ከአንዲት ነፍሰ ጡር ጋር ዛፍ ጥላ ስር ተቀምጠው ነበር። እኛ የነበርንበትን ሚኒባስ ሲያዩ እባካችሁ ልትወልድ የደረሰችና ተባበሩን ብለው ሹፌሩን ሲማፀኑ፣ መኪናው ሙሉ ስለነበረ ሊተባበሯቸው አልቻሉም። እኔ ወንበሬ ልስጣት ስል ብቻዋን መሄድ አትችልም አሉ። እውነትም የቅርብ ሰው ያስፈልጋት ነበርና፣ ያን ቀን እሷ ላይ ያየሁት ስቃይ ሁሌም ከዓይነ ሕሊና አይጠፋም። ነፃ መዘንኩና በነባሩ ክሊኒክ ውስጥ የማዋለጃ ማዕከል ለመስራት ወሰኑ። ማዕከሉን እንዳሰቡት ማሰራት ቢጀምሩም ንብረታቸውን ሁሉ ለትምህርት ቤቱ ግንባታ ለመዋል ስለሸጡ እንዲህ ቀላል አልሆነም። ሺህ ዶላር በዚህ አካባቢ የሚኖሩ ወዳጆቼ ዝግጅት አድርገው ሀያ አምስት ሺህ ዶላር አሰባሰቡልኝ። ብዙ ወጪ ተደርጎበታል። እኔ ማህበረሰቤን መርዳት እፈልጋለሁ። አንዳች መሰረት ማበጀት እፈልጋለሁ። ህዝቡ ለእኔ ወላጆቼ፣ ወንድም እህቶቼ፣ ልጆቼ የምናቸው ብዬ አምናለሁ። እንደዚያ ከተጋገዝን ማህበረሰብን መለወጥ እንችላለን። መኖሪያ ቤት የሌላቸው ቅያሪ ጫማ የሌላቸው ወንድሞች እህቶች አሉኝ እኮ ለእነሱ እኔ ስላለኋቸው የሚበላላቸው ጠሪውን እራሳቸው እየሰሩ ይሞኑታል። እኔ የማየው የባሰውን ነው። እነዛ አጋዥ የሌላቸውስ ማን ይድረስላቸው? ይህ ማዋለጃና ሙሉ ቀዶ ሕክምና ይካሄድበት የነበረ ክሊኒክ ልክ እንደ ትምህርት ቤቱ የጦርነቱ ሰለባ ሆነዋል። ወደ ዘጠኝ ሚሊዮን ብር የሚገመቱ ውድመት እንደደረሰበት የማማ ሊዲያ የእናቶችና የህፃናት የጤና ማዕከል ጊዜያዊ አስተዳደር አቶ ኪደ ተስፋ ማርያም ይናገራሉ። ንብረትን ስንመለከት ከአንድ ነጥብ ዘጠኝ ሚሊዮን ብር በላይ የሚገመቱ አነስተኛ የሃይል ማመንጫዎች፣ የመጓጓዣ አገልግሎት መስጫዎች፣ ሙሉ ቀዶ ህክምና ይደረግበት የነበረ ማዕከል በመሆኑም የአልትራ ሳውንድ የነፍሰ ጥሮች ወርሃዊ ክትትል መሳሪያዎች እንዲሁም አራት ሚሊዮን ብር የሚገመቱ የተለያዩ ንብረቶች ተዘርፈዋል። አንዳንዶቹም ውድመዋል። በመሰረተ ልማት ላይ 13 ሚሊዮን ብር የሚገመት ውድመት ደርሰዋል። የህክምና ባለሙያዎች ዛሬ ብርሃን በሌለ ጊዜ አገልግሎት የሚሰጡት አንዱ ሲሰራ ሌሎች የሞባይል ስልኮቻቸውን መብራት እያበሩለት እንደሆነ ሰራተኞቹ ተናግረዋል። ውድመቱ በተለይ በእናቶችና በህፃናት ላይ አሳርፈዋል ስለሚሉት ጉዳትና በስራቸው ላይ ስላለው ጫና የጤና ባለሙያዋ አሲስተር ሀደር አስፋው አብራርተዋል። አሁን ለአንዲት እናት የሶላር ኃይል መሳሪያ ለመከራየት እስከ ሶስት ሺ ብር ይጠይቃል። በበጀት ላይ ከባድ ችግር እየፈጠረብን ነው። ከተገላገለች በኋላ ደግሞ ቢያንስ ሀያ አራት ሰዓት እዚሁ ክትትል እየተደረገላት መቆየት ይገባት ነበር። ይሁን እንጂ በደረሰው ውድመት ምክንያት አገልግሎት እየሰጠን ያለነው በጥቂት አልጋዎች ነው። ስለዚህ የተገላገለችው አልጋውን ፈጥና እንድትለቅ ትገደዳለች። ይህንን እየተጋፈጥን ግን መስራታችንን አላቋረጥንም። ወይዘሮ ሊዲያ ዛሬ የሚኖሩት ከደባል ጋር አንድ ክፍል መኝታ ቤት ተከራይተው ነው። የዕለት ተዕለት ህይወታቸውን የሚገፉት በህዝብ ማመላለሻ እየተጠቀሙ ነው። እንደዚያ ደክሜ ለማህበረሰብ ያበረከትኩት ሁሉ እንዲህ ሆኖ ስመለከት፣ ያኔ ከልጆች አፍ የነጠቅኩትን የፈለጉትን እንዳይገዙ የከለከልኳቸውን ሳስታውስ አዝናለሁ አሉ ወይዘሮ ሊዲያ። ክዳውንቲ ክገዝአሎም ከልኹ ወይ ገዚ ሕሱር ገዚ ይኽልና ለምንድን ነው ርካሽ ጫማ የምትገዥልን? እኛ የምንፈልገው ጥሩን ጫማ ነው ሲሉ እናንተ የምትለብሱት የምትጫሙት አላችሁ፣ ሀገር ቤት ያሉ ወንድሞቼና እህቶቼ ግን የሚጫሙትም ሆነ የሚለብሱት የላቸውም እላቸው ነበር። በዚህ ሁኔታ የሰራሁት እንደዚህ ተዘርፎና ወድሞ ሳይ አዘንኩኝ። ይሁን እንጂ ህንፃው አልፈረሰም አለ እሱን ለመጠገንና የጠፋውን ለመተካት ሁሉም የሚቻለውን ያበረክታል ብዬ ተስፋ አደርጋለሁ ዝፈረሴ ክንጭጉኖ ሁላና ተስፋ ገብር ጋቢና ቪኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ከቅርብ ጊዜ ወዲህ በማህበራዊ የትስስር መድረኮች በተለይም ደግሞ በዩቲዩብና በቲክቶክ ድረገጾች ተሰርተው የሚቀርቡ የፊልምና አጫጭር ድራማዎች ይዘት ላይ ቅሬታዎች እየተሰሙ ነው። መድረኮቹ ሁሉንም ሰው ፊልም ሰሪ እንዲሆን የፈጠሩት እድል የፊልም ሙያና ስነ ምግባር፣ እንዲሁም ደግሞ የማህበረሰብ እሴትን ያልጠበቁ ይዘቶች እንዲበራከቱ ምክንያት ስለመሆኑ የአሜሪካ ድምጽ በጉዳዩ ላይ ያናገራቸው የጥበቡ ባለሙያዎች ያስረዳሉ። በእርግጥ የማህበራዊ ትስስር ገጾች ለፊልም ጥበብ ያመጡት እድል መኖሩን ባለሙያዎቹ ሳይገልጹም አላለፉም። ሆኖም ግን ሀያሲያን እንዲበራከቱ በማድረግ ተመልካቾች የሚያዩትን ይዘት እንዲመርጡ ማበረታታት አቀራረቡን ለመግራት ያስችላል ብለው እንደሚያስቡም አመላክቷል። አስማማየ ነው የፊልም ባለሙያዎቹን ቤዛ ሀይሉና ሄኖክ አየለን አነጋግሮ ያሰናዳው ዘገባ ይቀጥላል። በዘመናዊ የመረጃና ኮሚኒኬሽን ቴክኖሎጂ አዲስ የብዙሃን መገናኛ መድረክ ሆነው በአማራጭነት የመጡት የማህበራዊ ትስስር ገጾች በኪነ ጥበብ ስራዎች ላይም የራሳቸውን አዎንታዊና አሉታዊ ተጽዕኖ ማሳደር ጀምረዋል። በተለይም እንደ ዩቲዩብና ቲክቶክ ያሉ የማህበራዊ ትስስር ገጽ አማራጮች ኪናዊ ስራዎችን በቀላሉ ለተመልካች እንዲያደርሱ ምቹ ድል ስለመፍጠራቸው ባለሙያዎች ይናገራሉ። በአንጻሩ መተግበሪያዎቹ በጥቂት ገንዘብ ሁሉም ሰው በቀላሉ ፊልምንና አጫጭር ድራማዎች እንዲሰራ የተመቻቹ መሆኑ አሁን እየታዩ ላሉ ጸጾች አንዱ ምክንያት ስለመሆኑ የፊልም ድርሰት አዘጋጇ ቤዛ ኃይሉ ትናገራለች። አሁን በትንሽ ብር ፊልም መስራት፣ ዩቲዩብ ላይ ፊልም ሰርቶ ማሳየት ስለተቻለ የአቅሙም ወርዷል፣ የኳሊቲውም ወርዷል ማለት ነው። ጥራቱ በጣም እየወረደ መጥቷል። ምክንያቱም ሁሉም ሰው ፊልም ሰሪ መሆን ቻለ። በቃ ትንሽ ካሜራ ካለው ወይም ትንሽ ስልክ ካለው አንስቶ መቅረጽ መቻል እንደሚችል እያሰበ መጥቷል። ብዙ ፊልም ፊልም ሰሪ ማለት አልችልም። በቃ ባለሀብትም ሊሆን ይችላል። የሆነ ቦታ ሄደው ካሜራ ገዝቶ በቃ ፊልም ቀርጾ ማቅረብ መቻል ያለ እውቀቱ ያለ አቅሙ ማለት ነው እና ያ ደግሞ የፊልም ኳሊቲውን በአጠቃላይ እያወረደው ነው የመጣው። እና ብዙ ተመልካቾች አሁን ለምሳሌ እኛ የምናገኛቸው ተመልካቾች የኢትዮጵያ ፊልም በጣም እየወረደ እየወረደ እየመጣ ነው ይለሀል። እና በአጠቃላይ በደንብ ሳስተው ነው እየወረደ ነው የሚሉት። ግን አሁንም ሲኔማ ቤት ውስጥ በጣም ጥሩ ፊልሞች እየተሰሩ ነው። በጣም ብዙ ጎበዝ ፊልም ሰሪዎች ፊልማቸውን እያሳዩ ያሉበት ሁኔታ ነው ያለው። ስለዚህ እኛ በጣም ረጅም ዓመት ለለፋ ነው የፊልም ባለሙያዎች ይሄ ትንሽ ቅር ያሰኘናል። ያ ማለት ደግሞ በዩቱብ ላይ ጥሩ ስራዎች አይሰሩ ማለት አይደለም። በጣም በጣም ጥሩ ስራዎች አሉ እዛም ላይ ግን ያው ከስንዴው ጋር እንክርዳዱም አለ እና እንግዲህ ተመልካቹ ነው ያንን እያጠራ መሄዳለን። ሌላው ልዩ ልዩ የኢትዮጵያ ፊልሞችና ድራማዎችን በማዘጋጀት ማለትም ዳይሬክት በማድረግ የሚታወቀው ሄኖክ አየለ በፊልም ድርሰትና ዝግጅት ወቅት ባለሙያው ለወጣበት ማህበረሰብ ባልና ሴት ታማኝ የመሆንና ማህበረሰባዊ ጉዳት ሊያደርሱ ይችላሉ ብሎ ካሰባቸው ጉዳዮች መታቀብ ከሙያዊነት መገለጫዎች አንዱ ስለመሆኑ ያብራራል። ደራሲ እንግዲህ ለወጣበት ማህበረሰብ ኃላፊነት በመውሰድ እና የሚጠቀመውንም ሚዲየም ወይንም የጥበብ መንገድ ኃይልና አቅም በመገመት ዳሜጅ የሚኖረው ከሆነ፣ የጎን ጉዳት የሚኖረው ከሆነ አዎ ለመጠንቀቅ ይሞክራል፣ እያንዳንዱ በራሲ። ይሄ ልክ እንደ የውዴታ ግዴታ ልንለው እንችላለን እንጂ እንዲጠብቅ የሚቀመጥበት ላይሆን ይችላል። አልፎ አልፎ ራሱ የነበረውንም ኖርም በተጻራሪ ሆኖ ደራሲ ወይም አዘጋጅ ሊቆም ይችላል። አንዳንድ ጊዜ ከማህበረሰቡ ኖርም በተለየ አንግል ቆሞ ያንን በመቃወም ወይም በመኮንን መንገድ ሊቆምም ይችላል ማለት ነው። ስለዚህ የሚስማሙበት መንገድም አለ። አንዳንዴ ደግሞ በተቃራኒ ወገን ቆመው ሊታዩ ይችላሉ። የማህበረሰብ ፍላጎትና የደራሲው ፍላጎት ማለት ነው። እንቆቅልሽ፣ የአምሌ ሙሽራና ዶቃ ፊልሞችን በመድረስና በቴሌቪዥን በተላለፈው እረኛ ድራማ ላይ በድርሰት ከተሳተፉ አንዱ የሆነችው ቤዛ ኃይሉ የፊልም ወይም ድራማ ደራሲ ማኅበረሰቡን ማወቅና ብስለት ያስፈልገዋል ትላለች። ይሁንና በዩቲዩብ እና ቲክቶክ ላይ የምናያቸው አንዳንድ የፊልምና ድራማ ስራዎች ይህን እንደማያሳዩ ትናገራለች። እንደ ደራሲ እንግዲህ አንድ ደራሲ የተወሰነ ደረጃ ብስለት ያስፈልጋል ብዬ አስባለሁ። አንድ ሰው ደራሲ ለመሆን በተወሰነ ደረጃ ማህበረሰቡን ማወቅ፣ ማህበረሰቡን እስቴት ማወቅ፣ ህጉን ማወቅ፣ ካራክተሮች ማወቅ፣ የህይወት ተሞክሮ የመሳሰሉት ነገሮች ያስፈልጉታል ብዬ አስባለሁ። ድርሰት ቀላል ነገር አይደለም እና ትንሽ በተወሰነ ደረጃ ደግሞ ጥልቀት ከማህበረሰቡ መቅደም አርቆ ማየት፣ ማስተዋል የመሳሰሉት ነገሮችን ያስፈልጋሉ። ግን አሁን ስታያቸው ቲክቶክ ላይ አንዳንድ ድራማዎችን ሳይ ምናልባት በአምስት ደቂቃ የተጻፉ የአስራ ሶስት አመት የአስራ ሁለት አመት እና ምናልባት እንዳልኩ የአስራ ሶስት የአስራ አራት አመት ልጆች የጻፏቸው የሚመስሉ ደግሞ የሚሆኑ ስራዎች ታያለ እና ያንን ተሞክሮ ያንን ብስለት ከየት አምጥተውት ነው ያንን ነገር የሚጽፉት የሚለው ነገር ያስጨንቀኛል። በወደፊቱ ድርሰትን ብቻ ሳይሆን በኪነ ጥበብ አደገኛ ስራ የለም። በጣም ጥንቃቄ የሚጠይቅ ስራ የለም። እኛ በልጅነታችን የበላናቸውን ምግቦች ላናስታውስ እንችላለን። ያየናቸውን ፊልሞች ግን አንረሳም። ያነበብናቸውን መጽሐፍት አንረሳም። ስነ ልቦንህን ወይ ይቀርጸዋል ወይ ያቀጭጨዋል። በተለይ ደግሞ ልጆች ስነ ልቦ ናቸው በሚያዩት ነገር ነው በሚሰሙት ት በሚያዩት ነገር ነው የሚቀረጸው። እና ስልኮቻችንን ለልጆቻችን የመስጠት ባህል ልማድ አለ። ስለዚህ ለልጆቻችን ቅርብ ናቸው ዩቱብ እና ቲክቶክ። ስለዚህ እዛ ላይ የሚሆኑት ኮንቴንቶች ልጆቹን የማበላሸት የመቅረጽ ወይም የማሳደግ ወይም የማቀጨጭ እድላቸው በጣም ሰፊ። በጣም ጥንቃቄ የሚጠይቁት ድዶም እነሱ ናቸው። ስለዚህ በጣም እኔ ሁሌም የሚጨንቀኝን የሚል ልጆች እናት ነኝ ሁሌም የሚጨንቀኝ ጉዳይ ስለሆነ ነው ስለ አነሳኸው ደስ ያለኝ። በቅርቡ የአዲስ አበባ ፖሊስ ኮሚሽን ለማህበረሰቡ ወግና ባህል ፍጹም ተጻራሪ የሆኑ ሐሰተኛና ጸያፊ የፈጠራ ታሪኮችን እያሰራጩ ሕዝብን የሚያደናግሩ ዩቲዩበሮችን በቁጥጥር ስር እንደዋለ ማስታወቁ ይታወሳል። ማህበራዊ ትስስር መድረኮች ሰዎች በቀላሉ የመሰላቸውን ይዘት ቀርጸው እንዲያስተላልፉ ከፈጠሩ አማራጭ በትይዩ ለሙያዊ ስነ ምግባር የማይጠነቀቁ ይዘቶች ብዙ ተመልካች የሚያገኙ መሆናቸው ለችግሩ መባባስ ምክንያት እንደሆነም የፊልም ባለሙያው ሄኖካየል ያመለክታል። እንደ አንድ ማህበረሰብ አካል ሆኜ ሳስበው እንደዚህ አይነት ስራዎች በሚወጡ ጊዜ ጉዳቶች ይኖራቸዋል። በየቀኑ በጣም ብዙ አይነት ነገሮች ይመጣሉ ወደ ሚዲያው። ሰውም ያለምንም ማጣሪያ ይመለከታል። ራሱ እሱም አንዱ ጠንቅ ይመስለኛል። ተመልካችን የመምረጥ አካባቢ ላይ ወይ ሁኔታ ውስጥም አይደለም እና አንድ ሬጅዮን ሰዎች ያዩታል እንዲሁ ጊዜ ለማሳለፍ ያሰቦችም ከፍታ ያዩታልና በዛ ውስጥ በጣም በጣም ሰፊ ነው የሚሆነው። ድዳሜ ጁ ግን እኛም ሀገር ብቻ አይደለም ያሁን እንደምታውቀው በዓለም አቀፍ ደረጃ ይሄ ነገር ከባድ ፈተና ነው የሆነው። ቀድሞ ከነበረው የሚዲያ አካሄድ በተለየ መንገድ ነው የመጣውና በኮጎኖች እንዳሉ ሁሉ ደግሞ በጣም ከባድ የሆኑ አሰቃቂ አሰቃቂ ትዕይንቶች የማየት ሁኔታ ውስጥም እና ሰፊ ነው። ምንም ጥርጥር የለውም። አደገኛም ነው። ሰፊ ነው የሚመጣው ችግር። የፊልም ድርሰት አዘጋጇ ቤዛይሉም ከተመልካቾች የይዘት መረጣ ጋር በተያያዘ በተነሱ ሀሳብ ትስማማለች። ሙያዊ ስነ ምግባር ለሚጻረሩና ከማህበረሰቡ እሴቶች ላፈነገጡ ይዘቶች እይታን በመንፈግ ብልሽቶች እንዳይበረታቱ ማድረግ እንደሚቻል ያመለከተችው ቤዛም ሙያዊ ድጋፍ ከሚያስፈልጋቸው ጋር ደግሞ አብሮ መስራት እንደሚገባ ታስገነዝባለች። የሀሳብ ነጻነቱን እንፈልገዋለን። ሀሳባችን ሳይገደብ የሚሰማንን ስሜት፣ የማህበረሰቡን ስሜት ማንጸባረቅ እንፈልጋለን። ነገር ግን ደግሞ እንደማንኛውም እንደ ሰው ደግሞ ለሰው ልጅ እንጠነቅቃለን፣ ለትውልድ እንጨነቃለን፣ ለልጆቻችን እንጨነቃለን። ስለዚህ ሁለቱን እንዴት ነው አጣምረን መሄድ የምንችለው የሚለውን ሳስብበት ምናልባት ሁለት ነገር ነው የሚታየኝ ለጊዜው አንደኛው ምናልባት ትሬኒንግ መስጠት እንዳለብን ይሰማኛል። በተለይ ወደዚህ ወደ ኮንቴንቱ ዓለም ያገቡት ለወጣቶቹ ማለት ነው እዚህ ቲክቶክ ላይ ዩቱብ ላይ አጫጭር ድራማ የሚሰሩትን ልጆች ጭራሽ ዲስከሬጅ ማድረግ ወይም ማጥፋት ሳይሆን እነሱን እኛ ካለን ልምድ አንፃር እነሱን አግኝተን የሆነ እነዚህ ኃላፊነት የሚባለውን ብስለት የሚባለውን ነገር ማለት ነው አሁን ቅድም የጠቀስኩልን ነገር ወደ እነሱ ማጋባት የምንችልበት ፕላትፎርም ወይም መድረክ ቢኖር በጣም ደስ ይለኛል። ከዛ በተረፈ ደግሞ በተለይ ደግሞ ዩቱብን እና ቲክቶክን የመሳሰሉትን ፕላትፎርሞች ወይም መድረኮች መቆጣጠር የሚችለው ተመልካቹ ነው። ተመልካቹ ጥሩ ጥሩ የሚባሉትን ስራዎች በማየት እርስ በርሱ ሼር በመደራረግ በማስተዋወቅ ጥሩ የሚባሉትን ሰሪዎች ወይም ጥሩ የሚባሉትን ፊልም ሰሪዎችም ወይም ኮንቴንት ሰሪዎችን ማበረታታት ይችላል። ስንዴውም እንዳልኩ ቅድም ከእንክርዳዱ መለየት የሚችለው ተመልካች ነው። ስንዴው እየበዛ ሲመጣ፣ እንክርዳዱ እያነሰ እያነሳ ይመጣል። ነገር ግን አሁን ሁሉንም ነው ስንዴውም እንክርዳዱም እኩል እይታ እያገኘ እንደውም እውነቱን ለመናገር እንክርዳዱ ነው የበለጠ እይታ የሚያገኘ። ጥሩ ጥሩ የሚባሉ ስራዎች ብዙ ተመልካች ተመልካች አላቸው። ይሄ ትንሽ ውዝግብ የሚያስነሱ ከመስመር ወቃ ያሉት ነገሮች ናቸው። እንደ የበለጠ ተመልካቹ እየተወደዱ ባይሆንም እየታዩ ያሉት ስለዚህ፣ ተመልካቹ በተቻለ መጠን እነዛን እያበረታታ ጥሩ አይደሉም፣ ከማህበረሰብ እሴት የወጡ ናቸው የሚሉትን ደግሞ ባለማየት ነው መተባበር የሚችለው። የፊልም አዘጋጁ ሄኖካ አየለ በበኩሉ በፊልም ደራሲያና ተደራሲያን መካከል ድልድይ ሆኖ ሙያውን የሚያደርጉ ብዙሀን መገናኛዎችን ጨምሮ ኪናዊ ስራዎችን አነዋሪና አንጣሪ ሀያሲያን መበራከት ቢችሉ ችግሩን ለመቅረፍ ያስችላል ብሎ እንደሚያምን ይናገራል። በኢትዮጵያ ፊልም ውስጥ ደጋግመ እንደምንናገረው ሀያሲ ቦታ ላይ ማንም የለም ወይንም ኦልሞስት ማንም የለም ነው የምንለው። ይሄ ነገር በመጉደሉ ምክንያት ሀሳቡን የሚያስታታ ፣ አንዳንዴ ሳንግባባ ስንቀር የሚያስታርቅ የለም እና ተመልካችና ደራሲ ወይም አምራቹ ነው ያለው ደራሲና ተደራሲ ብቻ ነው ያለው እና አያሴ የመጉደሉ ነገር ይመስለኛልና መፍትሄው የሚሻለው እንደዚህ አይነት ነገሮች ከተከሰቱ በኋላ ወቅት ከማድረግ ይልቅ ቀድሞ መከላከል ያስፈልጋል። በሚዲያዎች ለምሳሌ በአመት ውስጥ አምስት ሊሆን ይችላል፣ ወይንም በሩብ አመት አንድ ጊዜ ጠቅለል እያደረጉ የሚቃኙት ነገር ያስፈልጋል። ከዛም በጠበበ ጊዜ ቢሰራ ጥሩ ነበር፣ ግን እንደው በአመት አራት ጊዜ እንኳን የሚዲያ እንቅስቃሴዎችን በሪሰርች አስደግፎ ጊዜ መፍጠር አጀንዳ ማድረግ ያስፈልጋል። አለበለዛ ልክ እንደዚህ አይነት ክስተቶች ሲከሰቱ ብቻ ነው የምንጠራራ እና የምንነጋገረው። ያ ደግሞ ነገሩን ከስሩ አያክመውም ብዬ አስባለሁ እና ችግሩ አለ፣ ግን ችግሩ እንዴት ይቀርፋል የሚለው በቃ ከስር ከመሰረቱ ወይም ነገር እየተከታተለ የሚሰራ እንዳልኩ የአያሲው ወገን ጎልቷል ነው የማስበው። እንደ ዩቲዩብና ቲክቶክ ባሉ ማህበራዊ ትስስር መድረኮች እየታዩ ያሉትን የሙያዊነትና የማህበራዊ ሱስነት ተጽዕኖችን በመግራት ረገድ መንግስት ሙያዊ ነጻነትን ታሳቢ ያደረገ ክትትል በማካሄድ ከንቱ መጠቀሚያ የሚያደርጉትን እንዲቆጣጠርም ባለሙያዎቹ ጠይቋል። ለአሜሪካ ድምፅ አስመሟየ ነው ዋሽንግተን ዲሲ። የዩናይትድ ስቴትስ የድንበር ጠባቂዎች ባለፈው የጎርጎሮሳውያኑ 2023 ዓመት 24ሺህ የሚሆኑ ቻይናውያን ስደተኞች ድንበር አቋርጠው ሊገቡ ሲሉ መያዛቸውን አስታውቋል። ክስተቱ ከቀደመው ዓመት አንጻር በ12 እጥፍ የላቀ ሆኖም ተገኝቷል። አብዛኞቹ ስደተኞች የፖለቲካ ጥገኝነት ጠያቂዎች ሲሆኑ ከእነዚህ ውስጥ በቻይና አነስተኛ ቁጥር ያላቸው የዌህ ሙስሊም ብሔሮች ለየት ብለው የታዩት ናቸው። ኤረን ራነን ከኒውዮርክ ያደረሰን ዘገባ እንደሚከተለው ለማለት ተጠናቅሯል። በደመቀው አንደኛው የኒውዮርክ መንደር ውስጥ የዌይ ሙስሊም ስደተኞች በአካባቢው ነዋሪ የሆነ ነጋዴ ባዘጋጀላቸው ሀላል የእራት ግብዣ ላይ ታድመዋል። ስደተኞቹ በዩናይትድ ስቴትስ ደቡባዊ ግዛት በኩል ወደ ሀገር የገቡ የፖለቲካ ጥገኝነት ጠያቂዎች ናቸው። ቻይናውያኑ ዌይ ሙስሊሞች ከቻይና የሚሰደዱት ከዊገር ሙስሊሞች አንጻር ዝቅተኛ የሃይማኖት ጫና የሚደረግባቸው ናቸው። ይሁን እንጂ ከቅርብ ጊዜ ወዲህ ከስደተኞቹ እየተሰሙ ያሉት ታሪኮች ነገሮች እየተለወጡ መሆናቸውን ያመላክታሉ። ቃለመጠይቅ የተደረገላቸው ግለሰቦች በቻይና ለቀሩት ቤተሰቦቻቸው ደህንነት ሲባል ስማቸው እንዲጠቀስ አይሹም። ፖሊስ ስልክህን፣ ፎቶህን፣ መልእክቶችህንና ማህበራዊ ሚዲያውን ይፈትሻል ስለ ሃይማኖት አንድ ነገር ከተገኘ ትልቅ ችግር ያጋጥማል። እኚህ ሰው እሳቸውና ባለቤታቸው እስልምናን መከተላቸው ከታወቀ በኋላ የመንግስት ኃላፊዎች ወደ ቤታችን ይመጡ ነበር ይላሉ። ለምሳሌ ጠዋት ላይ ሰዎች ወደ ቤቴ ይመጡና ምን እንደምናደርግ ይጽፋሉ። እኔንና ባለቤቴን እና ቤተሰቤን እየተመለከቱ ማን ምን እንደሚል፣ ማን ምን እንደሚያደርግ ይጽፋሉ። አራት አምስት ጊዜ ወደ ቤቴ መጥተዋል። ቤቴ ውስጥ አድረውም ያውቃሉ። በቤት ውስጥ በይፋ መጸለይ አንችልም። የቻይና ባለስልጣናት ለአሜሪካ ድምጽ በላኩት መግለጫ መሰረት የሃይማኖት ጭቆና ክሶቹን እንዲህ በማለት አጣጥለዋል። የቻይና መንግስት የዜጎችን የእምነት ነጻነት በህጉ መሰረት ይጠብቃል። በቻይና ውስጥ ያሉ ሁሉም ብሔረሰቦች በህግ በተደነገገው መሰረት ሃይማኖታቸውን የማካሄድ መብት አላቸው። በቻይና ውስጥ የሃይማኖት ጣልቃ ገብነት የሚባል ነገር የለም። ይሁን እንጂ በቻይና ጉዳይ ባለሙያ የሆኑት የማንቸስተር ዩኒቨርሲቲ ባልደረባ ዴቪድ ስትሮፕ ባለፈው አስር ዓመት በቻይና የሃይማኖት ጭቆና እያየለ መጥቷል ይላሉ። ከጎርጎሮሳውያኑ 2014 ጀምሮ እስልምናን ለማጥቃት እንቅስቃሴ እያየን ነው። ይህም ማለት መንግስት በሃይማኖታዊ እንቅስቃሴዎች ላይ እገዳዎችን ለማድረግ እርምጃዎችን እየወሰደ ነው። ስትራፕ የቻይና መንግስት በቅርቡ ከሃይማኖት ነጻነት ጋር ተያይዞ ቁጥጥሮችን ካጠበቀ በኋላ እጅግ ብዙ ቻይናውያን ሙስሊሞች ከለላ እየፈለጉ መሆኑን ይናገራሉ። እንደ አውሮፓን አቆጣጠር በ2023 ህገወጥ የሕንፃ አሰራር ታይቶበታል በተባለ መስጊድ ላይ እድሳት በሚደረግበት ወቅት ትልቅ ግጭት ነበር። እናም ሰዎች ከአካባቢው ፖሊሶች ጋር ተጋጭተው ነበር። ይህም ብዙ ሰዎችን ተጨማሪ ጭቆና ሊኖር ይችላል የሚል ፍራቻ እንዲኖራቸው አድርገዋል። ወደ እራት ግብዣው መለስ ስንል ታዲያ እነዚህ ስደተኞች በጋራ የሚኖሩ ሲሆን ለምግብና ለልብስ ፍላጎታቸውም በማህበረሰቡ ድጋፍ ላይ የወደቁ ናቸው። ይሁን እንጂ አብዛኞቹ ስደተኞች ጥሏቸው ለመጡት ቤተሰቦቻቸው ነው የሚጨነቁት። በአሁኑ ጊዜ እኛ ብቻ ሳንሆን በቻይና ውስጥ በእስልምና እምነት ውስጥ ያሉ በጭቆናው ምክንያት የትውልድ ቀያቸውን ትተው የወጡና ያለማቋረጥ በእንቅስቃሴ ላይ የሚገኙ ሌሎች ብዙዎች አሉ። እኛ ወደ ዩናይትድ ስቴትስ ለመምጣት እድለኛ ከሆኑት ውስጥ ጥቂት ሰዎች ነን። ምንም እንኳን የጥገኝነት ጥያቄያቸው እስካሁን ድረስ መልስ ባያገኝም ስደተኞቹ ያለምንም ስጋት እያመለኩና ከቤተሰቦቻቸው ጋርም በጋራ አዲስ ህይወት እየጀመሩ ነው። ለኤረን ራነን ዘገባ ኤደን ገረመው ከዋሽንግተን ዲሲ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ።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 የተከበራችሁ አድማጭ ተመልካቾቻችን፣ የዕለቱ መሰናዶ እዚህ ላይ ተጠናቋል። ኤደን ገረመው መርሃ ግብሩን በመምራት ኤለስ አስማረ ደግሞ ስርጭቱን በማቀናበር ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር አብረናችሁ ነበርን። በነገው ምሽት እንገናኝ። ጠነስጥልን